የዲሊው ዜና ጤና ይስጥልኝ፣ አድማጮች እንደምናመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። ለጋዜጠኞች መብት ጥበቃ የቆመው ድርጅት ሲፒጄ ኢትዮጵያ ዘ ኢኮኖሚስት ዘጋቢ ጋዜጠኛን ከአገር ማባረሯን በጥብቃ አወገዘ። የአማራ ክልል ሰላምና ጸጥታ ቢሮ በክልሉ የጦር መሳሪያ ሳያስመዘግብ የተቀመጠ ማንኛውም ሰው ከዛሬ ጀምሮ ባሉት አራት ተከታታይ ቀናት መሳሪያውን እንዲያስመዘግብ ጥሪ ያቀረበ። በሌላ በኩል በአማራ ክልል ከሚንቀሳቀሱ ታጣቂዎችና የፖለቲካ ፓርቲዎች ጋር ግንኙነት አላቸው የተባሉ ተብለው የተጠረጠሩ ሰዎች መታሰራቸው በሰፊው እየተነገረ ነው። አንዳንድ ምንጮች እንደሚሉት ከፍተኛ የጦር መኮንኖችና ምሁራን ሳይቀሩ ታስረዋል። የኢትዮጵያ መንግስት በሀገሪቱ ውስጥ በተደረጉና በሚደረጉ ጦርነቶችና ግጭቶች የተጎዱ አካባቢዎችን መልሶ ለመገንባትና ለማገገም የሚረዳ 300 ሚሊዮን ዶላር ከዓለም ባንክ ሊበደር ነው። የብድር ስምምነቱን የሁለቱ ወገኖች ባለስልጣናት መፈራረማቸው ተገልጿል። ዜናው በዝርዝር የአማራ ክልል ሰላምና ጸጥታ ቢሮ በክልሉ የጦር መሳሪያ ሳያስመዘግብ የተቀመጠ ማንኛውም ሰው ከዛሬ ጀምሮ ባሉት አራት ተከታታይ ቀናት መሳሪያውን እንዲያስመዘግብ ጥሪ ቀረበ። የአማራ ክልል ሰላምና ጸጥታ ቢሮ የህዝብ ግንኙነት ምክትል ኃላፊ አቶ እንግዳው ጠገናው ዛሬ ለዶች በለ እንደተናገሩት የክልሉን ሰላምና ደህንነት ለመጠበቅ ሲባል በማንኛውም መንገድ የተገኘ የጦር መሳሪያ ተመዝግቦ ህጋዊ መሆን ይገባል። Mål? በዚህ በህልውና ዘመቻ ላይ የተገኘ ማንኛውም የጦር መሳሪያ ህጋዊ ሆኖ ይመዘገባል። ማንኛውም መሳሪያ ማለት ከነፍስ ወከፍ መሳሪያ እስከ ቡድን መሳሪያ በግለሰቦች ስም ይመዘገባል። የተመዘገበው መሳሪያም አንደኛው፣ አንዳንዶቹ የቡድን መሳሪያ አይመዘገብም በግለሰቡ ስም የሚሉ አካላት ቢኖሩ እሱ ትክክል አይደለም። የጦር መሳሪያውን ያገኘህበት ከጠላት ማርኮት ሊሆን ይችላል፣ በአርበኝነት ተጋርሎ የጦር መሳሪያውን አግኝቶት ሊሆን ይችላል፣ በስጦታ የተበረከተለት ሊሆን ይችላል፣ ምድቁም የሚያገኘው የገዛው የሚሆን ማንኛውም ሰው በስሙ እንዲመዘገብ ይደረግለታል ነው በዋናነት በሌላ በኩል መንግስት የጦር መሳሪያ ምዝገባ ጥሪ ያደረገው መሳሪያ ለመቀማት ነው ሀገርን ሲከላከል የነበረን ሀይል ለማዳከም የታቀደ ነው ሲሉ የቢሮውን ጥርጣሬ በጥርጣሬ የሚመለከቱ ጥቂቱ አይደሉም የቀረበውን ስሞታ በተመለከተ የቢሮው የህዝብ ግንኙነት ኃላፊ አቶ እንግዳው ግን አስተያየቱ አሉባልታ ነው ሲሉ አጣጥለውታል ይሄ የጠላት አጀንዳ ነው። ኖርማሊ ከኛ ተቋም ጋር ከመንግስትም ጋር ግንኙነት የሌለው በራሳቸው እየፈበረኩ የሚያወሩት እንጂ የመንግስት ፍላጎት ይሄ አይደለም። መንግስት ዜጎቹን የጦር መሳሪያ አስመዝግብ ብሎ ሊያስወርድ አይችልም፣ በፍጹም ሊሆን አይችልም። ያውም በዚህ ወቅት ማለት ነው። ሀይል በምናሰባስብበት ሀይልን ለመበተን የሚደረግ እንቅስቃሴ ስለሆነ ይሄ ተቀባይነት የለውም። የጦር መሳሪያ ምዝገባውን መጠናቀቅ ተከትሎ ከፊታችን እሁድ ጀምሮ ወታደራዊና ፖለቲካዊ ስልጠና እንደሚቀጥልም ኃላፊው መግለጻቸውን አለምነው መኮንን ከባህር ዳር ዘግቧል። ይህ በእንዲህ እንዳለ በአማራ ክልል ከሚንቀሳቀሱ ታጣቂዎችና የፖለቲካ ፓርቲዎች ጋር ግንኙነት አላቸው ተብለው የተጠረጠሩ ሰዎች መታሰራቸው በሰፊው እየተነገረ ነው። አንዳንድ ምንጮች እንደሚሉት ከፍተኛ የጦር መኮንኖችና ምሁራን ሳይቀሩ ታስረዋል። የባህር ዳር ወኪላችን አለምነው መኮንን ሰዎች መታሰር በከተማይቱ ነዋሪዎች ዘንድ እየተወራ መሆኑን አረጋግጧል። ይሁንና መረጃውን ለማረጋገጥ የመንግስት ባለስልጣናትና ታሰሩ የተባሉትን ሰዎች ቤተሰቦች ለማነጋገር ቢሞከርም እስካሁን አልተሳካለትም። ለጋዜጠኞች መብት ጥበቃ የቆመው ድርጅት ሲፒጄ ኢትዮጵያ ዘኢኮኖሚስት ዘጋቢን ከሀገሯ ማባረሯን በጥብቃ ወገዘ። የዘኢኮኖሚስት መጽሔት ዘጋቢ ቶም ጋርድነር የተባረረው የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፈው አርብ ግንቦት አምስት ቀን 2014 ዓም የጋዜጠኛውን ፈቃድ መሰረዙን ተከትሎ መሆኑን ሲፒጄ አስታውቋል። ጋርድነር የተባረረው የኢትዮጵያ ባለስልጣናት የኒውዮርክ ታይምስ ጋዜጠኛ ሲ ሲሞን ማርክን በተመሳሳይ ሁኔታ ካባረሩ ከአንድ ዓመት ገደማ በኋላ እና በርስ በርስ ጦርነቱ ምክንያት በኢትዮጵያ የፕሬስ ነጻነት ሁኔታ እየተባባሰ በመጣበትና ባለስልጣናት በርካታ የፕሬስ አባላትን በዘፈቀደ በቁጥጥር ስር ከዋሉ በኋላ መሆኑን የሲፒጄ መግለጫ ያሳያል። የኢትዮጵያ መገናኛ ብዙሃን ባለስልጣን የጋዜጠኛ ጋርድነርን ፈቃድ ለመሰረዝ የወሰነው የሙያ ስነ ምግባርና የሀገሪቱን ህግና መመሪያ በመጣሱ ነው ተብሏል። ከዚህ ቀደም ሲል ጋዜጠኛ ጋርድነር በትዊተር ገጽ ያጋራው ጽሁፍን በተመለከተ በመረጃ ያልተደገፈ በሚል ባለስልጣን መስሪያ ቤቱ ይፋዊ ማስጠንቀቂያ ሰጥቶት እንደነበርም ታውቋል። ዓለም አቀፍ ጋዜጠኞች ሲባረሩ፣ የሀገር ውስጥ የፕሬስ አባላት የእስር ዛቻ ሲደርስባቸው የኢትዮጵያ ባለስልጣናት ጋዜጠኝነትን ወይም የሀሳብ ልዩነትን አይታገሱም የሚል ግልጽ መልእክት የሚሰጥ መሆኑን የሚያሳይ እርምጃ ነው ሲሉ የሲቢችኤ የምስራቅ አፍሪቃ ተጠሪ ጉዳዩን አውግዘዋል። ጋዜጠኛ ቶም ጋድነር ፈቃዱ መሰረዙን ተከትሎ በአርባ ስምንት ሰዓት ውስጥ ከኢትዮጵያ እንዲወጣ መታዘዙን ሲፒጄ ይፋ ባደረገው ዘገባ አስታውሷል። የኢትዮጵያ መንግስት በሀገሪቱ ውስጥ በተደረጉና በሚደረጉ ጦርነቶችና ግጭቶች የተጎዱ አካባቢዎችን መልሶ ለመገንባትና ለማገገም የሚረዳ 300 ሚሊዮን ዶላር ከዓለም ባንክ ሊበደር ነው። የኢትዮጵያ የገንዘብ ሚኒስቴር ትናንት ያወጣውን መግለጫ የጠቀሰው ሮይተርስ እንደዘገበው የብድር ስምምነቱን የሁለቱ ሀገሮች ባለስልጣናት ተፈራርመዋል። በመግለጫው መሰረት ገንዘቡ በጦርነትና ግጭት ከፍተኛ ጉዳት ለደረሰባቸው ለአማራ ለአፋር፣ ለትግራይ፣ ለኦሮሚያና ለቤኒሻንጉል ጉሙዝ ክልሎች ይውላል። በአምስቱ ክልሎች የፈራረሱ የትምህርት የጤና የውሃ አገልግሎት መስጫ ተቋማት ይገነቡበታል። የጾታ ጥቃት የደረሰባቸው ወገኖች ይረዱበታል። ኢትዮጵያ ውስጥ ባለፉት አራት ዓመታት በየአካባቢው የሚደረጉ የጎሳና የፖለቲካ ግጭቶች በብዙ ሺህ የሚቆጠሩ ሰዎች ተገድለዋል። በሚሊዮን የሚቆጠር ሕዝብ ተፈናቅሏል ተሰዷልም። በተለይ ባለፈው ጥቅምት 2013 ትግራይ ውስጥ የተጀመረው ጦርነት ከትግራይ አልፎ የአማራና የአፋር ክልሎች ኃይሎችን አውድሟል። ተፋላሚ ኃይላት ካለፈው ታህሳስ ወዲህ ጋብ ያለውን ጦርነት ለመቀስቀስ እየተዘጋጁ ነው የሚለው ዘገባ ብዙዎችን እያሰጋም ነው። አድማጮች በመከታተል ላይ ያላችሁት ከዶቸቨለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በሶማሊያ የአሸባብ ጥቃት ስጋት እየጨመረ በመምጣቱ ዩናይትድ ስቴትስ ወታደሮቿን በሶማሊያ እያሰፈረች መሆኑ ተገለጸ። አንድ ከፍተኛ የአሜሪካ መንግስት ባለስልጣን ተወካይ እንደተናገሩት ይህ የሀገሪቱ እርምጃ በጎርጎሮሳውያኑ 2020 ዓ.ም የቀድሞ የአሜሪካ ፕሬዝደንት ዶናልድ ትራምፕ በምስራቅ አፍሪቃ ሰፍረው የሚገኙ የአሜሪካ ወታደሮች ለቀው እንዲወጡ ያሉት ትእዛዝን የሚሽር ነው ብለዋል። ዶናልድ ትራምፕ አሜሪካውያን ወታደሮችን ከምስራቅ አፍሪካ ካስወጡ በኋላ በሶማሊያ የአሸባብ ኃይል ጥቃት ተጠናክሮ ቀጥሎ ተብሏል። በሶማሊያ ይሰፍራሉ የተባሉ የአሜሪካ ወታደሮች ቁጥር ግን ከአምስት መቶ ያነሰ ነው ተብሏል። በዓለማችን በምግብ እጦት በአመት ከአንድ ሚሊዮን በላይ ህጻናት እንደሚሞቱ ተነገረ። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ይፋ ባደረገው መረጃ በአሁኑ ወቅት በዓለማችን ከአምስት ዓመት በታች የሆኑ ወደ አርባ አምስት ሚሊዮን ህጻናት በረሃብ እየተሰቃዩ ነው። የኮሮና ወረርሽኝ ከአየር ንብረት ጋር በተያያዘ በሚከሰቱ ቀውሶችና በተለያዩ ቦታዎች በሚታዩ የትጥቅ ትግልና የደህንነት ስጋት ምክንያት የምግብ ዋስትና ጦት በማስከተሉ የተጎጂ ህጻናት ቁጥር እንዲጨምር ምክንያት መሆኑን የዓለሙ የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ይህ ዶቸበለ ነው። ከዶቸበለ ምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለው። ለጋዜጠኞች መብት ጥበቃ የቆመው ድርጅት ሲፒጄ ኢትዮጵያ ዘኢኮኖሚስት ዘጋቢ ጋዜጠኛን ከአገሯ ማባረሯን በጥብቅ አወገዘ። የአማራ ክልል ሰላምና ጸጥታ ቢሮ በክልሉ የጦር መሳሪያ ሳያስመዘግብ የተቀመጠ ማንኛውም ሰው ከዛሬ ጀምሮ ባሉት አራት ቀናት መሳሪያውን በተዘጋጁ የመመዝገቢያ ማዕከላት እንዲያስመዘግብ ጥሪ ቀርቧል። በሌላ በኩል በአማራ ክልል ከሚንቀሳቀሱ ታጣቂዎችና የፖለቲካ ፓርቲዎች ጋር ግንኙነት አላቸው ተብለው የተጠረጠሩ ሰዎች መታሰራቸው በሰፊው እየተነገረ ነው። አንዳንድ ምንጮች እንደሚሉት ከፍተኛ የጦር መኮንኖችና ምሁራን ሳይቀሩ ታስረዋል። ኢትዮጵያ መንግስት በሀገሪቱ ውስጥ በተደረጉና በሚደረጉ ጦርነቶችና ግጭቶች የተጎዱ አካባቢዎችን መልሶ ለመገንባት ለማገገም የሚ ዳ 300 ሚሊዮን ዶላር ከዓለም ባንክ ሊበደር ነው። የብድር ስምምነቱን የሁለቱ ወገኖች ባለሥልጣናት መፈራረማቸው ተነግሯል። ዜናው አበቃ። ዜናውን አዜብ ታደሰ አሰማችን።